የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሶ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ። ጽዮን ግርማ ከጎኔ እዚህ ጋቢና ጎጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ? ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ከዶክተር መረራ ጉዲና ጋር ባለፈው ሳምንት በፖሊስ ቁጥጥር ስር ውለው የነበሩ ወጣቶች ትላንት ማምሻውን መለቀቃቸው ተነገረ። በሌላ በኩል የዩናይትድ ስቴትስ መንግስት ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ቀደም ሲል አውጥታ የነበረውን የጉዞ ማስጠንቀቂያ አራዝማለች። የኢትዮጵያ መንግስት በበኩሉ በኢትዮጵያ ያለውን የተሻሻለ ሁኔታ ያላገናዘበ ነው ብሎታል። በዚህም ላይ ዝርዝራለን። የትግራይ ምክር ቤት ባለፈው ሰኞ የካቢኔ ሹምሽር አድርጎ ነበር። የነዋሪዎች አስተያየትን ይዘናል። ለ26 ዓመታት ይሰራበት የነበረ አካሄድ፣ አስተሳሰብ ሳት ቀይር እምነቶች ሳት ቀይር ስርዓት ሳት ቀይር ተቋምና ተቋምነትን ሳትፈጥር ፈጥር ምሁራን በማምጣት ብቻ ለውጥ ይመጣል ብለመጠበቅ መጠበቅ የዋህነት ነው ብዬ። ጋቢና ጋፒና፣ ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም በድጋሚ እንደምናመሻቸው የጋቢኔ ቪቫ የጋቢና ቪቫ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ቀደም ሲል አውጥታ የነበረውን የጉዞ ማስጠንቀቂያ አራዝማለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጥቅምት 11 የወጣውን የሚተካ የጉዞ ማስጠንቀቂያ እንደሆነ በመግለጽ ባወጣው አዲስ ጉዞ የማስጠንቀቂያው በኢትዮጵያ ህዳር ወር 2008 ዓ ም የተቀሰቀሰው ጸረ መንግስት አመፅና አመፁን ተከትሎ የተፈጠረው የጸጥታ ሁኔታ ወዴት እንደሚያመራ መተንበይ አስቸጋሪ በመሆኑ የአሜሪካ ኤምባሲ አገልግሎት በሚሰጥባቸው የተለያዩ አካባቢዎች ያለምንም ቅድመ ማስጠንቀቂያ የስልክና ኢንተርኔት አገልግሎት ሊቋረጥ ስለሚችል ቀደም አይደለም ሲል የተሰጠው ጉዞ ማስጠንቀቂያ እንደሚቀጥል አሳስቧል። የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ምላሽ መሬት ላይ ያለው ሁኔታ ተሻሽሏል፣ የአሜሪካ መንግስት ያወጣው ማስታወቂያ ግን የራሱ አቋም በመሆኑ ለአሜሪካ መንግስት እንተዋዋለን ብለዋል። አድማጮች የዚህን ዘገባ ዝርዝር ከዜና በኋላ በሚኖረው ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር የሶማሊያ ኃይሎች ቃንዳላ ከተማን ከታጣቂዎች ነጥቀው መቆጣጠራቸውን አስታወቁ። ቀይ ባህር ዳርቻ ላይ የምትገኘው ቃንዳላ የእስላማዊ መንግስት ቡድን ግብር አበር በሆኑ ታጣቂዎች እጅ ውስጥ የቆየች የመጨረሻዋ ከተማ እንደነበረች የተዘገበ ሲሆን የፖንትላንድ ወታደሮች የያዟት በሀገሬው ሰዓት ዛሬ ከረፋዱ አራት ሰዓት ላይ መሆኑ ተገልጿል። ወታደሮቹ በታጣቂዎቹ ላይ ጥቃቱን የሰነዘሩት ከምድርና ከባህር እንደነበር እዚያው የሚገኘው የአሜሪካ ድምጽ ሶማሌኛ አገልግሎት ሪፖርተር ጃማ ያሲን ዘግባለች። ከጎሳ ታጣቂዎች፣ ከፖሊስና የፑንትላንድ ክልል መንግስት ወታደሮች የተውጣጣው ሀይል ለአስራ አንድ ቀናት ከዘለቀ ጉዞ በኋላ ከአንድ አላ ሲደርስ የገጠመው ውጊያ እንዳልነበር ጃማ አክላ ዘግባለች። ጋናውያን አዲሱ ፕሬዚዳንታቸውን ለመምረጥ ዛሬ በድምፅ መስጫ ጣቢያዎች ተገኝተዋል። የወቅቱ ፕሬዚዳንት ጆን ማሃማ ለሌላ ሁለተኛ ዙር ለመመረጥ እየሞከሩ ሲሆን ተፎካካሪያቸው ከአራት ዓመታት በፊት የተሸነፉት የዋናው ተቃዋሚ ፓርቲ መሪ ናና ናቸው። የቀድሞ የውጭ ጉዳይ ሚኒስቴር አኩፎ አዶ የምረጡኝ ዘመቻ መፈክር የወቅቱን የወደቀ የሀገሪቱ ምጣኔ ሀብት አነሳለሁ የሚል ሲሆን ለበረቱት ምክንያቶች ደግሞ ፕሬዚዳንት ማማ እና ገዢው የብሔራዊ ኮንጎ ሌላ ፓርቲያቸው ናቸው ሲሉ ይከሳሉ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የስልጣን ዘመናቸውን የመጨረሻ የብሔራዊ ደህንነት ንግግር ትላንትና አድርገዋል። ፕሬዚዳንቱ በዚሁ ፍሎሪዳ ግዛት ታምፓ በሚገኘው የዩናይትድ ስቴትስ አየር ኃይል መደብ ላይ ተገኝተው ባደረጉት በዚህ ዓቢይ ንግግራቸው እርሳቸው የተከተሉት የብሔራዊ ደህንነት ፖሊሲ የፊታችን ጥር አጋማሽ ላይ ለሚከበረው አዲሱ የትራምፕ አስተዳደር መንደርደሪያ መርህ ሊሆን እንደሚችል አስታውቀዋል። በመንግስቱ ኃይሎች በተከበበችው በአሌፖ ከተማ የሚገኙት አማጽያን በአስቸኳይ የአምስት ቀናት ተኩስ አቁም እንዲጀምር ጥሪ አቅርበዋል። ሽምቅ ተዋጊዎቹ ጥሪውን ያቀረቡት ሲቪሎች ከከተማዋ ያለ ችግር መውጣታቸውን ለማረጋገጥ መሆኑን ይናገራሉ። ይህ የአማጽያኑ ጥሪ ዛሬ ማለዳ የቀረበው በሩሲያ የሚታገዘው የሶሪያ መንግስት ጦር አሌፖን ከተማ አንድ ሶስተኛ ግዛት ከተቆጣጠረ በኋላ ነው። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ወደ መጀመሪያው ዘገባችን ስንሻገር ከኦሮሞ ፌዴራሊስት ሊቀመንበር ከዶክተር መረራ ጉዲና ጋር ባለፈው ሳምንት በፖሊስ ቁጥጥር ስር ውለው የነበሩት ወጣቶች ትላንት ማምሻውን መለቀቃቸው ተነገረ። ዶክተር መረራን ለማነጋገር ዛሬ በማዕከላዊ ወንጀር ምርመራ ወይም ማዕከላዊ የተገኙ ጠበቆቻቸው ምርመራ ላይ ስለነበሩ ሊያገኟቸው እንዳልቻሉ አስታውቀዋል። መለስካቸው አምሃ ከአዲስ አበባ ዝርዝሩን አድርሶናል። ኅዳር 21 ቀን 2009 ዓ ም ከእኩለ ሌሊት በኋላ በፖሊስ ቁጥጥር ስር ከዋሉት የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና ጋር አብረው የተያዙት ታየ ነገራና ኩመራ ደለሳ የተባሉ ሁለት ወጣቶች ትናንት ከምሽቱ 11 ሰዓት አካባቢ መለቀቃቸው ተሰማ። የኦፌኮ ሥራ አስፈጻሚ አባላትና በመኖሪያ ቤታቸው አካባቢ ያሉ እማኞች እንደገለጹት ወጣቶቹ ለምን እንደተያዙም ሆነ ያፈታታቸውም ሁኔታ ምክንያቱን በግልጽ አያውቁትም። በተያያዥ ዜና ዛሬ ከቀትር በኋላ በተለምዶ ማዕከላዊ ተብሎ በሚጠራው የፌዴራል ወንጀል ምርመራ ማዕከል የዶክተር መረራ ጉዲና ጠበቆች አቶ ወንድሙ ኢብሳና ዶክተር ያዕቆብ ኃይለማርያም ሊያናግሯቸው ተገኝተው እንደነበረ ለቪኦኤ ገልጸዋል። ይሁንና በወቅቱ ዶክተር መረራ ጉዲና በምርመራ ላይ እንደሚገኙ ተገልጾላቸው አርብ ህዳር ሰላሳ ቀን 2009 ዓ.ም ቢመጡ ሊያገኟቸው እንደሚችሉ እንደተነገራቸው አስረድተዋል። ዶክተር መረራ ጉዲና ካለፈው ረቡዕ ጀምሮ የአስቸኳይ ጊዜ አዋጁን አንቀጽ ሁለት ጥሰዋል ተብለው በቁጥጥር ስር መዋላቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ቀደም ሲል አውጥታው የነበረውን የጉዞ ማስጠንቀቂያ አራዝማለች። ጽዮን ግርማ ዝርዝር አላት። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጥቅምት አስራ አንድ የወጣውን የሚተካ የጉዞ ማስጠንቀቂያ እንደሆነ በመግለጽ ባወጣው አዲስ የጉዞ ማስጠንቀቂያ በኢትዮጵያ በህዳር ወር ሁለት ሺ ስምንት ዓ.ም የተቀሰቀሰው ጸረ መንግስት አመፅና አመፁን ተከትሎ የተፈጠረው የጸጥታ ሁኔታ ወዴት እንደሚያመራ መተንበያ አስቸጋሪ በመሆኑ በተጨማሪም የአሜሪካ ኤምባሲ አገልግሎት በሚሰጥባቸው የተለያዩ አካባቢዎች ያለምንም ቅድመ ማስጠንቀቂያ የስልክና የኢንተርኔት አገልግሎት ሊ ሊቋረጥ ስለሚችል ቀደም ሲል የተሰጠው የጉዞ ማስጠንቀቂያ እንደሚቀጥል አሳስቧል። የውጭ ጉዳይ መስሪያ ቤቱ በዚሁ መግለጫው አያይዞ እንዳወጣው የኢትዮጵያ መንግስት ከጥቅምት 28 2009 ዓ.ም ጀምሮ ተግባራዊ የሆነውን የአስቸኳይ ጊዜ አዋጅ ደንግጓል። ጥቅምት አራት በወጣ መመሪያም ግለሰቦች መገናኛ ብዙሃንን ሲከታተሉ፣ በስብሰባዎች ላይ ሲካፈሉ፣ ከባዕዳን መንግስታት ወይም ድርጅት ጋር ሲገናኙ እንዲሁም የሰዓት እላፊ ገደቡን ጥሰው ቢገኙ ያለ የቤት ማዘዣ ተይዘው ሊታሰሩ እንደሚችሉ ያብራራል። መመሪያው በተጨማሪም የኢትዮጵያ መንግስት የዩናይትድ ስቴትስን ዜጎች ሲያስር መታሰራቸውን ለአሜሪካ ኤምባሲ ተከታታይነት ባለው ሁኔታ እንደማያሳውቅ ጠቁሟል። የኢንተርኔትና የሞባይል አገልግሎቶች በመላ ሀገሪቱ ያለማስጠንቀቂያ በየወቅቱ ስለሚቋረጡና ሙሉ በሙሉ ስለሚዘጉ ሁኔታው አዲስ አበባ የሚገኘውን የአሜሪካ ኤምባሲ ኢትዮጵያ ውስጥ ያሉ ዜጎችን የመርዳት አቅሙን እንደሚያደናቅፍ የውጭ ጉዳይ መስሪያ ቤቱ አብራርቷል። የዩናይትድ ስቴትስ ዜጎች አማራጭ የግንኙነት ዘዴዎች እንዲኖራቸውና ኢትዮጵያ ውስጥ ሲኖሩ እንዲህ አይነቱ ችግር ሲያጋጥም እንደሚችል ቤተሰቦቻቸውና ጓደኞቻቸውን እንዲያሳውቁ ማስታወቂያው መክሯል። ዜጎቹ ከሰላማዊ ሰልፎችና ሰዎች በብዛት ከሚሰበሰበባቸው አካባቢዎች እንዲርቁ፣ የሚገኙባቸውን ስፍራዎች ያለማቋረጥ እንዲያጠኑ፣ የግላቸው ደህንነት ያለበትን ሁኔታን በአመክሮ እንዲገመግሙ የውጭ ጉዳይ መስሪያ ቤቱ በዚሁ የጉዞ ማስጠንቀቂያው ማራዘሚያ ማስታወቂያ ላይ አሳስቧል። መንግስቱ ሰላማዊ ሰልፎችን ለመበተን ሰዎች ላይ በቀጥታ ሊተኩስ እንደሚችል ሰላማዊ ሊሆኑና ለታሰቡ ለሚጠሩ ሰልፎች የኃይል ምላሽ እንደሚሰጥና ሰልፎቹ ያለ ማስጠንቀቂያ ወደ ሁከትነት ሊለወጡ እንደሚችሉ ዜጎቹም ማስታወስ እንደሚኖርባቸው የጠቆመው ይህ መልእክት የዩናይትድ ስቴትስ ዜጎች የደህንነት ሁኔታቸውን እየተከታተሉ አስፈላጊም ከሆነ ፈጥነው ከሀገር መውጣት የሚያስችላቸውን የአደጋ ጊዜ እቅዶች እንዲያዘጋጁ መክሯል። የውጭ ጉዳይ መስሪያ ቤቱ አያይዞ ለዜጎቹ በሰጠው በዚሁ ማሳሰቢያ፣ ኢትዮጵያ ውስጥ የምትኖሩ ከሆነ ወይም ወደ ኢትዮጵያ ለመጓዝ እያሰባችሁ ከሆነ በተለይ ኢትዮጵያን በሚመለከተው መረጃ ላይ ከሰፈረው የደህንነት ሴፍቲ ን ሴኪሪቲ ክፍል ላይ ተጨማሪና ጠቃሚ መረጃ አግኙ ይላል ይኸው የውጭ ጉዳይ መስሪያ ቤቱ መግለጫ። ይህንኑ መግለጫ በተመለከተ አስተያየታቸውን እንዲሰጡንና የኢትዮጵያን ምላሽ እንዲነግሩን የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ማምሻውን ጠይቀናቸው ነበር። ይህን ብለውናል። የአሜሪካ መንግስት የሚወስነው ውሳኔ ያ የአሜሪካ መንግስት ስለሆነ በአሜሪካ መንግስት ነው የምንታው። ነገር ግን በመሬት ላይ ያለው ምን ይመስላል ለሚባለው ዜጎቻችን በሰፊው የኖሩት ያሉት ህይወት በግልጽ የሚታወቅ ስለሆነ ከዚህ በፊት የነበረው ሰላም ጸጥታ ችግር አሁን በጥሩ ሁኔታ እንደተሻሻለ ያው መሬት ላይ ያለው እውነታ የሚያሳይ ነው። ስለዚህ የአሜሪካ መንግስት እሱ መሰረት አድርገው ነው ማለት ያስቸግራል ማለት ነው፣ ባጭሩ ነው። ለዶክተር ነገሪ ሌንጮ መግለጫው የኢንተርኔትና የሞባይል የስልክ አገልግሎቶችን መዘጋቱን አስመልክቶም መግለጫው አሳስቧል ስንል ጠይቀናቸው ነበረ። የኢንተርኔት አገልግሎት እንዳልተቋረጠ ሁሉም ያውቃል። ከሞባይል ዴታ ጋር የተያያዘ የተወሰኑ ያው ችግሮች ነበሩ። እሱም ደግሞ ከፊት ከነበረው አሁን ያው ማሻሻል ያሳይበት ሁኔታ አለ። ይህንን ምክንያት አድርጎ ያንን የትራቭል ዋርኒንግ ያራዝማሉ ማለት የሚያሳምን አይደለም ማለት ነው። እንደምታወቀው ችግር ሲያጋጥም በየትኛውም አለም ይሄ ለዜጎች ደህንነት ሲባል የሚወሰድ እርምጃ ነው። ኢትዮጵያ መንግስት ደግሞ እንደ የትኛውም ሀገር መንግስት ለዜጎቹ ቅድሚያ ይሰጣል እና የዜጎቹ የስቪሊያን ወይ ደግሞ የዜጎቹ በአጠቃላይ ደህነት እና ሰላም ቅድሚያ የሚሰጠው ጉዳይ ነው። ስለዚህ አሁን የአሜሪካ መንግስት ይህን እናደርገዋለን የሚባለው እኔ ካለው ተጨባጭ ሁኔታ ጋር የሚገናኝ ነው ብዬ አላምንም ማለት ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በጥቅምት ወር መጨረሻ አካባቢ ለመጀመሪያ ጊዜ ያወጣውን የጉዞ ማስጠንቀቂያ አስመልክቶ የኢትዮጵያ መንግስት ተመሳሳይ ምላሽ ሰጥቶ የነበረ ሲሆን ይህንኑ ምላሽ አስመልክቶ በወቅቱ የተጠየቁት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጆን ከርቢ ይህን ምላሽ ሰጥተው እንደነበር ይታወሳል። ማስጠንቀቂያውን ዳግም መመልከት አያስፈልግም አናደርግም የጉዞ ማስጠንቀቂያ እንዲህ በቀላሉ አይደለም የምናወጣው አሻሽለን ስናወጣ ደግሞ ሰዎች ከፍተኛ ትኩረት እንደሚያደርጉበት ስለምናውቅ በጥንቃቄ ነው የምናወጣው ሰው ትኩረት እንዲያደርግበትም እንፈልጋለን ይህን ሁሉ የምናደርግበት ዋናው ምክንያት አሜሪካውያን ዜጎች ወደ ተለያዩ የዓለማችን ክፍሎች ሲጓዙም ሆነ በዚያ ሲገኙ ጥንቃቄ እንዲያደርጉ በመሆኑ ኢትዮጵያ የተለየች አይደለችም። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሁን ባወጣው በዚህ የጉዞ ማስጠንቀቂያው መጨረሻ ክፍል ላይ ሀገሪቱ ውስጥ ያለውን ሁኔታ ለመተንበይና ወይም የሚመጣውን ለመገመት አስቸጋሪ እንደሆነ ጠቅሶ ዜጎቹ የሚገኙበትን የአድራሻና ስልክ በቁጥሮቻቸው እንዲያስመዘግቡ አሳስቧል። የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከእስር እንዲፈቱ ተንቀሳቀሳችኋል በሚል በሽብር አድራጎት የተከሰሱ አስራ ዘጠኝ ሰዎች እንዲከላከሉ ጉዳዩን የያዘው ፍርድ ቤት ትላንት ብይን ሰጥቷል። ይሁን እንጂ ተከሳሾቹ ቂሊንጦ ማረሚያ ቤት ሲቃጠል ማስረጃዎችን አብረው ማስረጃዎች አብረው በመቃጠላቸው አንከላከልም ብለዋል። ጠበቃቸውን ጽዮን ግርማ አነጋግራለች። እኔ ሰይድ አደላ አባላለው በና ከድር መሐመድ መዝገብ በሁለቱም ጋዜጠኞች ካሊድ መሐመድ እና ዳርሰማሶን ጨምሮ ያለበት ያሳልጠውን ተከሳሾች ጠበቃ ነው። እነሱ ቀጠረም አሁነ ብይን የተቀጠረው። በዚህ መሰረት ፍርድ ቤቱ ሁሉም አሳልጠውን ተከሳሾች እንዲከላከሉ ብይን ሰጥቷል። ተከሳሾቹም በማረሚያ ቤት ካለው ሁኔታ አንጻር እዛ ውስጥ ብዙ ግፍ እየደረሰብን ነው። አንድ ክፍል ውስጥ ተቀልፎብን ነው የምንውለው። መከላከያን አዘጋጀት አንችልም ለሚል ያው መከላከል እንደማይፈልጉ ለፍርድ ቤቱ አሳውቀዋል። እነዚህ አስራ ዘጠኝ ተከሳሾች በምንድን ነው እየተከሰሱት? እንዳው ወደ ኋላ ሄደን ሁኔታውን ለአድማጮቻችንም እንደው ለማስታወስ በምንድን ነው የተከሰሱት? በዚህ በአንድ መዝገብ መቼ ነው ውስ የተከሰሱት? ዛሬ ስንተኛ ጊዜያቸው ነው ፍርድ ቤት ሲቀርቡ ያው እንግዲህ በቁጥር ችሎትን ብዛት ለማስታወቅ አይቻልም። ያው ሁለት ሺ ሰባት መጨረሻ አካባቢ ክረምት ላይ የተከሰሱት ፍርድ ቤት ግግ በነበረበት ጊዜ በተረኛ ችሎት ላይ የተከሰሱት በሁለት ሺ ሰባት መጨረሻ አካባቢ አንድ አመት በላይ አቃቢ ግንፍቅ ተጅቷል። ቢዝነስ ከሚሰጥበት ጊዜ ድረስ የተከሰሱበት ወንጀል ያበሽግር ወንጀል ነው። አሁኑ ሰዓት ተሰጥቶ የሚገኙትም በሙስሊም መስያ አፈላላጊ ኮሚቴ የነበሩትም እና አቡበከር አህመድ ነገር የተከሰሱትን ሰዎች እናፈታለን በሚል ተንቀሳቅሳችኋል፣ በሚል በሽብስተኝና ድርጅት አባል ውስጥ በመሳተፍ በሚል የተከሰሱት አቃቤ ህግ ምስክር ተሰሳ ይ አቃቤ ህግ ምስክሩን ካሰማ በኋላ ተከላከሉ የተባሉት የትኛውን ወንጀል ፈጽማችኋል በሚል ነው ብይ ነው የተሰጠው። ለማስፈታት ተንቀሳቅሳችኋል፣ ከሁለት ሺ አራት ጀምሮ ከእነሱ ጋርም አብራችሁ በአንዋር መስጊድ፣ በአዋሊያ እና በበኒ መስጊድ ሲካሄደ ነበረው እንዲሁ በፍንቴ ዞን በወልቲ በጅማ አካባቢም ስትንቀሳቀሱ ነበረ። ከጅማ አካባቢ ሁለቱ ሰዎች አሉ ታሰሩ መስሎች በሚል ጥፋተኛ ተብሎ አሁን እንዲከላከሉ ብዙ ተፈ እንግዲህ ደንበኞቹ አንከላከልም ብለዋል ብለው ቀደም ሲል ጠቅሰዋልና፣ ለምንድን ነው አንከላከልም ብለው ያስረዱት፣ ምክንያት ምንድን ነው? እስር ቤት ውስጥ ይደርስበናል ያሉት ተከሳሾቹ ዛሬ ችሎት ላይ ተናግረዋል። የሚገርምህ ማረሚያ ቤት ውስጥ ማረሚያ ቤቱ ከደረሰበት ቃጠሎ በኋላ እኛ ለመከላከያ የሚያስፈልግን ዶክሜንቶች እንዳደረቀ ተቃጥለው ብና ያልተቃጠሉትንም ደግሞ ተቀምጠን የማረሚያ ቤት ፖሊሶች እጅ ነው የሚገኘው። እንደዚሁም ደግሞ ከዛ በኋላ አንድ ክፍል ውስጥ ማረሚያ ቤት ውስጥ ባሉ ክፍሎች ውስጥ እዛ ውስጥ ተቆልፎብን ነው የምንውለው። ከሌሎች ታራሚዎች አንድ ላይ ከተከሰስነው ጋር መገናኘት መወያየት አንችልም እንደ ልባችን እንዲሁም ደግሞ በዚህ አይነት ሁኔታ መከላከያ እስከሚሰማበት ጊዜ ድረስ ቢያንስ አንድ ዓመት ሊፈጅ ይችላል፣ የመከላከያ ማሰማቱ ሂደት የአቃቢ ምስክር ማሰማት ሂደት ከፈጀ ጊዜ አንጻር። ስለዚህ ይህንን እዚህ ማረሚያ ቤት እሱንን መከታተል አንችልም። ስለዚህ ተወስኖብን ያው ከቀጠሮ ውሰኛ ቤት ማለት ቁሉም ቦታ አለው ወደ ሸዋሮቢት ወይም ደግሞ ወደዚያ እንትን ሆኖ ስታን ይሰጣል ነው እነሱ የሚል ነው መከላከል። ፍርድ ቤቱ ምን ወሰነ በዚህ ላይ በእነሱ ባቀረቡት አቤቱታ ላይ፣ ያ እንግዲህ መከላከል መርስ ነው ከታሾች አንከላከልም ብለዋል። ስለዚህ መከላከል እንዳስፈለጉ መዝገቡ ላይ መስ ብለ አስራ አራት ፍርድ ለመስጠት ቀጥሯል። በተመሳሳይ ዛሬ ከዚሁ ጋር የተያያዘ የቀረበ ጉዳይ አለ በፍርድ ቤት። አዎ ሌላ ጉዳይ አለ። በተመሳሳይ ወንጀል በሰባት ሰዎች ያለ የተከሰሱበት መዝገብ ነበረ። እሱ መዝገብ ደግሞ ከዚህ በፊት ባለፈው በሀያ ሶስት የምነበረው ቀጠሮ እንዲከላከሉ ጊዜ ተሰጡ። እነሱም አንከላከልም ብለው ያ አንከላከል የሚለውን በጽሁፍ አቅርቡ ተብሎ ዛሬ በጽሁፍ ቀርቦ ነበር። በዚሁ መሰረት ፍርድ ቤቱ ያንን መዝግቦ ፍርድ ለመስጠት ለአሳት ሀያ አራት ቀጠሮ ይዟል። እነዚህ እስረኞች ቅሊንጦ ነው የሚገኙት። አሁን ከቃጠሎ በኋላ አሁ ሁሉም ቅሊንጦ ነው የሚገኙት እነሱ ውስጥም ከጥፋት አሁን ተከላከሉ ከተባሉ ሰዎችም በቃጠሎ የተከሰሱ ሰዎችም አሉ። ተሳፋቸዋል በቃጠሎ ውስጥ ተብሎ ማቃጠል ውስጥ አራት ሰዎች ከእነዚህ በሁለቱ መግዘቦች ላይ አሁን በቀደም ዕለት በሀያ ሶስት ሰላሳ ስምንት ሰዎች ላይ በተመሰረተ ክስ ውስጥ የተካተቱ ሰዎችም አሉ የሚካተቱ አሁን በሁለተኛ ድጋሚ ገበ የተከሰሱ አሉ። እሺ አቶ ሳይድ እንግዲህ ለሰጡ መረጃ በጣም እናመሰግናለን። እግዚአብሔር ይስጥልን። የትግራይ ምክር ቤት ባለፈው ሰኞ የካቢኔ ሹምሽር ማድረጉ ይታወሳል። ግርማይ ገብሩ በሹምሽሩ ላይ የነዋሪዎችን አስተያየት ተቀብሎ ዘግቧል። ቀጥሎ ይቀርባል። የትግራይ ምክር ቤት ሰኞ እለት የካቢኔ ሹምሽርና ሹመት ማካሄዱን ሰምተህ ይሆናል። ያለን አስተያየት እንድትነግረኝ በነገራችን ላይ ትግራይ ውስጥ በቅርቡ የሚታተም ሰርጌን የተሰኘ የግል ጋዜጣ አለ። ዋና አዘጋጁ ደስታ ገብረ መድኅን አስተያየትን ልቀበል። የስራ አስፈጻሚ ወይም ካቢኔ ውስጥ ምሁራን ተካትቶበታል። ይሄ በአዎንታዊ ጎን የሚታይ ነገር ነው። ነገር ግን ሕዝብ እየጠየቀ ያለው ጥያቄ በነዚህ በምሁራን የካቢኔ አባላት ወይም ስራ አስፈጻሚዎች ብቻ ሊመጣ የሚችል ለውጥ ነው ወይ ህዝቡ እየጠየቀ ያለው ብለን ያልን እንደሆነ፣ ግን አይደለም። ህዝቡ እየጠየቀ ያለው ከፍተኛ የፖለቲካ ቁርጠኝነትና ከፍተኛ የፖለቲካ ውሳኔ የሚያስፈልጋቸውን ለውጦች ነው። እነዚህ ለውጦች ሊደረጉ የሚችሉት ደግሞ ከፍተኛ የፓርቲ አመራሩ ላይ በሚደረግ የአመለካከትም፣ የሰውም፣ የአቅጣጫም ለውጥ ሊሆን ይችላል። ከፍተኛ የፖለቲካ አመራሩ ላይ በሚኖር ለውጥ ነው እነዚህን ህዝብ የሚፈልጋቸውን ለውጦች መደረግ የሚችሉት። ነገር ግን እነዚህ አሁን ስራ አስፈጻሚ ውስጥ የተካተቱት ምሁራን ይህንን ለውጥ ለህዝቡ ይሰጣሉ የሚል እምነት የለኝም። በአዲስ አበባ ዩኒቨርሲቲ የዶክትሬት ትምህርታቸውን እየተከታተሉ የሚገኙት መምህር አብረሃ ሀይለዝጊ የእርሶ የግል አስተያየት። ስኪልስማ ምሁራን ማምጣት ጥሩ ነው፣ ግን ምሁር ስታመጣ ምሁር የእውነት የልማቱ የለውጡ ሞተር ነው ብለ አምነህ ነው እያመጣሁ ያለሁ ወይስ ልክ እንደ ፋሽን አሁን እየተወሰደ ያለው የጥልቀት ተሀድሶ ተብሎ የመጣው ፋሽን ምሁራን ማሳተፍ በሚል መጨረሻ ለመደምደም ነው ያመጣው? ምሁር ሲመጣ ለምሁር የሚመች የሚያሰራ ኢንቫይሮመንት ሊያስኬድ የሚችል ኢንተርናል ኢንፍራስትራክቸር ተሰርተ ነው ወይ የመጥ ያሉት፣ አለበለዛ ምሁር ዝም ብሎ ብቻውን ስላመጣኸው መጨረሻ ላይ ወደቀ ለማለት ካልሆነ በስተቀር ሁኔታው ሳይቀየር ለ ሀያ ስድስት ዓመታት ይሰራበት የነበረ አካሄድ አስተሳሰብ ሳትቀይር እምነቶች ሳትቀይር ስርዓት ሳትቀይር ተቋምና ተቋምነትን ሳትፈጥር ምሁራን በማምጣት ብቻ ለውጥ ይመጣል ብለን መጠበቅ የዋህነት ነው ብዬ ነማም መቀል። የሚገኘው ሀበሻ ባህላዊ የምግብ አዳራሽ አቶ ኃይለስላሴ አማሃ፣ ያንተን አስተያየት ደግሞ ልቀበል። በጣም ደስ ብለኛል። በግሌም እንደ ህዝብም እንደ ወጣትም በጣም ደስ ብለኛል። ለምን በባለሙያ እንዲመራ ማድረግ ለመንግስትም ለህዝብም በጣም የሚበጅ ነው፣ በጣም የሚጠቅም ነው ብዬን ማስቡና በጣም ደስ ብለኛል። ለወደፊቱ ትልቅ ለውጥ ነው የምጠብቀው። ለዚህ የሚመራ ደግሞ ትልቅ ባለሙያ ያስፈልጋል። መንግስት ደግሞ ባለሙያ ያስፈልጋል ብሎ እንደዚህ ማሰቡ የትልቅ ለውጥ ነው። በጣም ደስ ብለኛል። በማንኛውም የፌዴራል ጉዳዮች የህግ ጥበቃና አማካሪ ሙስጠፋ አብዱ ማህሙድ፣ እስኪ የእርሱን አስተያየት ደግሞ ልስማ። ጥልቅ ተሃድሶ ተብሎ መንግስትም ብዙ ውጥረት እንደሚያደርግ በአገር አቀፍ ደረጃ አጀንዳ ተይዞበት በዚህ መሰረት የክልሎችም ተስፋ እያደረግን እንደነበር ይታወቃል። የትግራይ ህዝብም በለውጡ ዙሪያ በተለይም የአመራር ለውጥ የሚመለከተውን እየጠበቀ እንደነበር ይታወቃል። በዚህ መሰረት የተወሰኑ ባለስልጣናት፣ የቢሮ ኃላፊዎች ለውጦች ተደርገዋል። ቢሆኑም የተደረጉት ለውጦች በእኔ አስተያየት ህዝብ በቀጥታ ምሬት እያሰማባቸው ወይም በመልካም መስተዳድር ችግር አለባቸው ተብሎ የሚታሰቡትን የተደረገ አይመስለኝም። በዚህ ሁኔታ ሳየው እንደ ለውጥ ግን ያው ተቀብለን ጥሩ ነው ብለን ለወደፊትም በዚህ ለውጥ እርምጃ የለውጥ ሂደቱን መሰረት አድርገው ሌሎችም ይደረጋሉ ብለን እንገምታለን። ቢሆንም ግን በተለይ እኔ እንደ እንደጠበቃ የጠቅላይ ፍርድ ቤት ለውጥ አለ ለውጥ የተደረገበት ከመቀለ ዩኒቨርሲቲ አምጥተው ለጠቅላይ ፍርድ ቤቱ ፕሬዚደንትና ምክትል ፕሬዚደንት መሾማቸው ሁላችንም ሰምተናል። ግን እንደ እኔ እምነት የተደረገው ሹመት ተገቢ ነው ብዬ አላሰብኩትም። ምክንያቱም መቀለ ዩኒቨርሲቲ ማስተማርና ወደ ጠቅላይ ፍርድ ቤት ፕሬዝደንት መሆን ሁለቱም እጅግ በጣም የተራራቁ የስራ ዘርፎች ናቸው። ጠቅላይ ፍርድ ቤት ስራ እጅግ ልምድ ይጠይቃል። በፍርድ ቤቱ ያለው ሌሎች የአሰራር ችግሮችም ይቀርፋሉ ተብሎ ለመገመት ይከብዳል። ቢሆንም ካሉት ሰራተኞች ወይም ካሉት ነባር የዳኞች በመተባበር ተጋግዘው ወደፊት ችግሮቹን ይፈታሉ ብለን እንገምታለን። በዚህ ሂደት ቢቀጥል ተስፋ አረጋለሁኝ። እንግዲህ አስተያየት ለሰጡኝ ሁሉንም አመሰግናለሁኝ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅት ነው። አሁን ወደ መጨረሻው ዝግጅታችን እናልፋለን። በዩናይትድ ስቴትስ የሕክምና ትምህርታቸውን ለመቀጠል የሚፈልጉ ከተለያዩ ሀገሮች የሚመጡ የሕክምና ትምህርት ያጠኑ ባለሙያዎች ከፍ ያለ ፈተና እንደሚጋለጡ ተዘግቧል። በዩናይትድ ስቴትስ የሚገኙ አብዛኞቹ በህዝብ ገንዘብ የሚረዱ ከፍተኛ የትምህርት ተቋማት አይቀበሏቸውም። የግል ዩኒቨርስቲዎች ደግሞ በጣም ውስን የሆነ ቦታና ፉክክሩም ከፍተኛ ነው። ይሁን እንጂ ወደ ዩናይትድ ስቴትስ መጥተው የህክምና ትምህርታቸውን መከታተል አይችሉም ማለት አይደለም። የአሜሪካ ድምጿ ሊንዳ ሪንግ ዩናይትድ ስቴትስ የህክምና ትምህርት ቤት ጆን ሆፕኪንስ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ተማሪዎች የሚገጥሟቸውን ፈተና በተመለከተ ያጠናቀረችውን ዘገባ መስታወት አራቀው ታቀርበዋለች። የ32 ዓመቷ ፋቲማ እስማኤል ባደገችበት ዱባይ ገና ከልጅነቷ ጀምሮ የህክምና ዶክተር መሆን ትመኝ እንደነበር ታስታውሳለች። በሰው ልጅ የአእምሮ አፈጣጠርና አሰራር በጣም እደነቃለሁ። የህጻናት እድገትና ጤንነት ክትትል ይስበኛል። በቂ እንክብካቤ ያልተደረገላቸው እድገትን የሚያውኩ የጤና ችግሮች የገጠሟቸው ቁጥራቸው እጅግ የበዛ ህጻናት በመካከለኛው ምስራቅና ይልቁንም ደግሞ ተወልጄ ባደግኩባት ሀገር ይገኛሉ። ዶክተር ፋቲማ ሐኪም ያደረጋትን የህክምና ትምህርቷን በሀገሯ በሚገኝ የህክምና ትምህርት ቤት ከተከታተለች በኋላ በዩናይትድ ስቴትስ የባልቲሞር ከተማ በሚገኘው የጆን ሆፕኪንስ ዩኒቨርሲቲ የድህረ ምረቃ የህክምና ትምህርት ፕሮግራም ከሚካፈሉት ውስጥ አንዷ ሆናለች። አብረዋት የሚማሩ እሷን መሰል ተማሪዎች ይህንን የትምህርት እድል ከማግኘታቸው በፊት ቁጥራቸው አነስተኛ የማይባል የትምህርት ማመልከቻዎችን በተለያዩ ዩኒቨርስቲዎች ለበርካታ ጊዜ ለማመልከት ተገደው እንደነበረ አጫውተዋታል። um, being an international medical graduate, um, um, you have less, obviously, less chances to be accepted. ከፍተኛ ውድድር የበዛበት ነው። በተለይም ደግሞ የህክምና ትምህርቱን በሌላ አገር እየተከታተለ ያለ ተማሪ ስትሆን፣ በዩናይትድ ስቴትስ ዩኒቨርሲቲዎች የተመረቁ ቅድሚያ ስለሚኖራቸው በጣም ጠባብ እድል ነው ያለው። ያ ማለት ግን ወደ ዩናይትድ ስቴትስ መጥተው የህክምና ትምህርታቸውን መከታተል አይችሉም ማለት አይደለም። ማድረግ ያለብህ አስቀድሞ በብቃት መዘጋጀት ነው። በዩናይትድ ስቴትስ ለመማር ለሚፈልጉ ዓለም አቀፍ የሕክምና ተማሪዎች አስቀድሞ መዘጋጀት ዋነኛው ቁልፉ ነው። የሀገራቸው የትምህርት አሰጣጥ ከዩናይትድ ስቴትስ የትምህርት ጥራት ጋር አቻ ቢሆንም እንኳን አብዛኛዎቹ የሕክምና ትምህርቶች በዩናይትድ ስቴትስ ለተማሩት ነው ቅድሚያ የሚሰጠው በማለት የተናገሩት የጆን ሆፕኪንስ የምዝገባ ክፍል ዳይሬክተር ፖውል ዋይት ናቸው coursework in any area in the US just so we can see the kind of courses እኛ በቅድሚያ በማንኛውም አይነት ትምህርት ለአንድ ዓመትም ቢሆን ዩናይትድ ስቴትስ ውስጥ ባሉ የትምህርት ተቋማት መማራቸውን ማየት እንፈልጋለን። የትምህርት ውጤታቸውን እያየን የሚሰጣቸውን ትምህርት በኃላፊነት መወጣት መቻላቸውን ለማስተዋል እንሞክራለን። ይህ ደግሞ ወደ ከፍተኛ የህክምና ስልጠና ለመዝለቅ የሚያስችላቸውን ፈተና በብቃት መወጣት ያስችላቸዋል። ከዚያም ለዋናው የህክምና ትምህርት ምዝገባ ብቁ ይሆናሉ ማለት ነው። የህንድ ዜጋ የሆነው ካሮ ማሮራ የአይን ህክምናን በማጥናት ላይ የሚገኝ የአራተኛ አመት ተማሪ ነው። የድህረ ምረቃ የህክምና ትምህርቱን ለመቀጠል የቻለው የመጀመሪያ ዲግሪውንና የሁለተኛ ዓመት የህክምና ምርምር ጥናቱን በዩናይትድ ስቴትስ ጆን ሆፕኪንስ ዩኒቨርሲቲ ስላጠናቀቀ ነው። um, ባለፉት ሁለት ዓመታት ውስጥ የአስተማሪዎቼ እርዳታ ምን ያህል እንደነበረ በቃላት ማስቀመጥ ይከብደኛል። መምህሮቼ እዚሁ ዩኒቨርሲቲ ነው ትምህርታቸውን ያጠናቀቁት። ሁለቱ አስተማሪዎቼ የህክምና ትምህርቴን ለመቀጠል በማመለከትበት ጊዜ እርዳታቸው ከፍተኛ ነበር። በተለይም በአይን ህክምና ላይ ላደረግኳቸው ምርምሮቼ እርዳታቸው ብዙ ነበር። አሁን ደግሞ ትምህርቴን እየተማርኩ በሕክምና ሙያ ለተወሰነ ሰዓት ማገልገል እንድችል እየረዱኝ ይገኛሉ። የሕክምና ትምህርት ቤቱ አስተዳዳሪዎች የዓለም አቀፍ ተማሪዎች በሙያቸው ለማገልገል ከመጠየቃቸው በፊት የሕክምና ትምህርት የሚያገኙበትን መንገድ ትኩረት መስጠት እንደሚገባቸው አሊያም እንደ መጀመሪያ ዲግሪ ተማሪ አመልክተው የሕክምና ትምህርታቸውን መቀጠል እንደሚኖርባቸው ይመክራሉ። በዩናይትድ ስቴትስ የሚሰጠው ከፍተኛ የሕክምና ትምህርት መስፈርቱ ብዙ ነው። የዓለም አቀፍ ተማሪዎቹ መስፈርቱን አሟልተው ቢገኙም እንኳን ፉክክሩና የትምህርት ክፍያው ትንሽ የሚባል አይደለም። የጋቢና ጉዞአችን ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነው መስታወት አራጋው ና ጽዮን ግርማንን፣ ጉዞችሁ የሰመረ ይሁን እያለን እንሰናበታለን። በፕሮግራሙን የመራልን ሞክቢል ያቤሮ ነው። በነገው ጉዞ እንገናኝ። የጀመርነውን ሙዚቃ እንጋብዛችሁ። ሙዚቃውን የጋበዘን ዲጄ ፋትሶ ሱራፌል ሸፈራው ነው። ወደ አለማየሁ ሙዚቃ እንሄድ። መልካም ምሽት። And make rosy and they will have sheet. yete